መሰረቱ ሶሪያ የሆነው እስላማዊ መንግስት ነኝ የሚለው ቡድን ይዞታዎቹን በአፍሪቃ ማስፋፍተዋል። ከናይጀሪያ እስከ ሶማሊያ ያሉ ሁከተኛ ጽንፈኞችን እየመለመለ እንደሚገኝ ይገልጻል። ጽንፈኛውን ቡድን ዋናው የነርቭ ማዕከሉ የሚገኘው ግን አውሮፓ ጥግ ላይ ነው ሲሉ አንድ የዩናይትድ ስቴትስ የአፍሪቃ እዝ ከፍተኛ አዛዥ ለቪኦኤ ተናግረዋል። ካርላ ባብ ከሽቱትጋርት ጀርመን የላከችው ዘገባ አለ። ቆንጅታየ ታቀርበዋለች። በሊቢያዋ ስርቲ ከተማ ባለፈው የካቲት የነበሩት የእስልምና መንግስት ነኝ የሚለው ቡድን ተዋጊዎች ቁጥር ሁለት መቶ ብቻ እንደነበረ ያስታወሱት የዩናይትድ ስቴትስ የአፍሪካ እዝ ወታደራዊ እንቅስቃሴዎች ምክትል አዛዡ ረዳት አድሚራል ማይክል ፍራንክን ዛሬ በከተማዋ ውስጥና ዙሪያዋን ተዋጊዎቹ ወደ ሁለት ሺህ ተጠግተዋል ብለዋል። በብሩኪንግስ ተቋም የመከላከያ ፖሊሲ ኤክስፐርት የሆኑት ማይክል ኦሃሎን የእስልምና መንግስትን ለመዋጋት የሚቀረጽ ማናቸውም ስትራቴጂ ሶሪያና ኢራቅን ብቻ ሳይሆን ሊቢያንና የመንን የሚያካትት ጎላ ያለ ትኩረት እንደሚያሻው ግልጽ እየሆነ መጥቷል ይላሉ። የአፍሪካውሙ የወታደራዊ ኦፐሬሽኖች አዛዥ ምክትል አድሚራል ፍራንክን ዩናይትድ ስቴትስ በአፍሪካ አህጉር ይበልጡን ትኩረት የምታደርግባቸው አካባቢዎች የትኞቹ እንደሆኑ ተጠይቀው ሲያብራሩ፣ አምስት መስመሮች ያሉት ጥረት ነው የምናደርገው። የመጀመሪያው በምስራቁ አቅጣጫ ሲሆን፣ ያም ጸረ አልሸባብ እንቅስቃሴ ማድረግ ነው። በዚያች ጦርነት ባጎሳቆላት ሀገር የወደፊት የተሻለ ዕጣ ፈንታ ለማምጣት ነው። ሁለተኛው ሊቢያ ላይ የሚያተኩር ሲሆን ያም በዚያ እስላማዊ መንግሥት ቡድንና ማሊና ሌሎች አካባቢዎችን የሚያዳርሰውን በሰሜን ምዕራብ አፍሪካ የማግረብ ሀገሮች የአልቃይዳ ቅርንጫፍን መውጋት ነው። ሦስተኛው ደግሞ ቦኮ ሐራም በቻድ ሐይቅ አካባቢ ሀገሮች እያደረሰ ያለውን ጥፋት ማስቆም ነው። ቦኮ ሀራም ባለፉት አምስት ዓመታት በአፍሪካ ከሚንቀሳቀሱ ሽብርተኛ ቡድኖች ሁሉ የከፋውን ጥቃት ያደረሰ መሆኑን አያይዘው የገለጹት የአፍሪኮም ባለስልጣን በአህጉሪቱ የሚካሄዱትን ጎጂ የሆኑ የጦር መሳሪያ የሰዎችና የሱስ አስያያዥ መድኃኒቶች ህገወጥ ትልልፍ መሰባበርና ለአፍሪካ ችግሮች አፍሪካውያን ራሳቸው መፍትሄውን የሚያመጡበት የአቅም ግንባታና የጸጥታ አጋርነትን መገንባት ሌሎቹ ጥረቶቻችን ናቸው ብለዋል። ባለፈው ወር ቁጥራቸው ወደ 24 የሚጠጋ የአልሸባብ ተዋጊዎች አልቃይዳን ትተው የአይሲስ ታማኝነታቸውን እንዳወጁ ሲታወስ ቡድኑ በሶማሊያ የደቀነው ስጋት ምን ያህል የጎላ እንደሆነ አድሚራል ፍራንክን ተጠይቀዋል። ሶማሊያ ውስጥ ቁጥራቸው እዚህ ግባ የሚባል አይደለም። አሁን ለእነሱ ጤናማ ያልሆነ ሁኔታ ነው የሚታየው፣ ምክንያቱም አንዱ የአልሻባብ አባል ተነስቶ ለእስላማዊ መንግሥት ቡድን ታማኝነቱን ሲያውጅ ራሳቸው የአልሻባብ አባላት ወንድሞቹ ይነሱበትና ያሳድዱታል። ስለዚህ በዚያ ምክንያት ስጋቱ ካለበት ውሱን ደረጃ አላለፈም። ባለፈው ሳምንት ከዋና የአልሸባብ መሪዎች አንዱ እንደነበረ የተነገረው ሼክ ሁሴን አብዲ ጌዲና ሌሎች አራት ተከታዮቹን የቡድኑን አባላት ወደ እስልምና መንግስት እንዲገቡ ለመቀስቀስ መሞከራቸውን ተከትሎ ራሳቸው የአልሸባብ ተዋጊዎች እንደ ገደሏቸው ቪኦኤ መዘገቡ አይዘነጋም። ከዚያ ቀደም ብሎ የአይሲስ ታማኝ መሆኑ የተነገረው ሼክ አባሺ አቡ ኑማንን ጨምሮ ዘጠኝ የአልሸባብ አባላት ሳካኦ የምትባል ከተማ አጠገብ በተካሄደ የተኩስ ልውውጥ መገደላቸው ይታወሳል።